ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 6 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ አስተናጋጆቻችሁ ቆንጂታዬና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። ገዢው ፓርቲ ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ በመሆኑ ድርድር ሊባል አይችልም ሲሉ ሁለት ምሁራን ተችተውታል። ድርድር ይኸው ልንገርሽው፣ ይህን የፖለቲካ ሀሆ የሚያቅሳቃ ድርድር ሁለት የተቀራረቡ ኃይሎችን ይተ አንተን ስትሰጠኝ ይህን እንሰጥሃለን፣ አንተን በምታደርግበት ጊዜ ይህን አደርጋለሁ። ድርድር እንኳን ለድርድር ለውይይት እንኳን ፈቃደኝነት ያልታየበት ድርድር ተብሎ የተጠራ ስብስብ ነው የሚመስለኝ ነ የአዲስ አበባ ዩኒቨርሲቲ የቀድሞ ፍልስፍና መምህሩ ዶክተር ዳኛቸው አሰፋ እና በአዲስ አበባ ዩኒቨርሲቲ የህግ መምህር አቶ ሙልጌታ አረጋዊ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት። የደቡብ ሱዳን መንግስት ኃይሎች በሪያክ ማሻር ወደሚመሩት ሽምቅ ተዋጊዎቹ ዋና ሰፈር እየገሰገሱ ነው፣ ተቃርበዋል እየተባለ ነው። በሲቪሉ ህዝብ ላይም ስቃዩ እየተባባሰ መጥቷል ተብሏል። ፈረንሳይ ጉብኝት ላይ ያሉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሀገሪቱ መሪ ኢማኑዌል ማክሮን ጋር ተወያይተዋል። ሌሎችም ዜናዎች አሉን። አመሰግናለሁ ቆንጂት። ለርዕሰ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ የደቡብ ሱዳን መንግስት ኃይሎች በቀድሞ ምክትል ፕሬዚደንት ሪያክ ማሻር የሚመሩት ሽምቅ ተዋጊ ኃይሎች ዋና የጦር ሰፈር እየተቃረቡ መሆኑን አንድ የተባበሩት መንግስታት ድርጅት ባለስልጣን ተናገሩ። የመንግስታቱ ድርጅት የደቡብ ሱዳን ተልእኮ ኃላፊ ዴቪድ ሼረር እንዳሉት የመንግስቱ ኃይሎች የሽምቅ ተዋጊዎቹ አፐር ናይል ክፍለ ግዛት ፓጋክ ከተማ ወደሚገኘው ዋና ሰፈራቸው እየገሰገሱ ነው። ከበርካታ አካባቢዎች በሺዎች የተቆጠሩ ነዋሪዎች ሸሽተው ተፈናቅለዋል። በሁለቱ ወገኖች መካከል ከባድ ውጊያ እየተካሄደ መሆኑን የተባበሩት መንግስታቱ ባለስልጣን ጁባ ውስጥ ለጋዜጠኞች በሰጡት መግለጫ አስታውቀዋል። የደቡብ ሱዳን መንግስት የጦር ሰራዊትና የተቃዋሚው የማሻር ተዋጊ ሀይሎች ውጊያ የተጋጋመው ያካሄዱ እያካሄዱ መሆኑንም ሁለቱም ወገኖች አረጋግጠዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ግጭት በሚካሄድባቸው አካባቢዎች የሲቪሉ ህዝብ ስቃይ እየተባባሰ መሆኑን አስታውቋል። በእስር ላይ የነበሩት ቻይናዊው የሰብአዊ መብቶች ተሟጋች ሊዩ ሻባኦ በተወለዱ በ ስድሳ አንድ አመታቸው አርፈዋል። በጉበት ካንሰር ታመው የሰነበቱት ልዩ እንደ ህመማቸው ወቅት ሁሉ እልፈታቸውም ውዝግብ ቀስቅሷል። ያለፉትን ስምንት ዓመታት በህሊና እስረኝነት ያሳለፉት የኖቤል የሰላም ተሸላሚው ልዩ ያረፉት ህመማቸው እየጠናባቸው ሲሄድ ከወህኒ ቤቱ በተወሰዱባት ቼንጄንግ ከተማ በሚገኝ ሆስፒታል ውስጥ ነው። ሰሞኑንም የረባ ህክምና አላገኙም የሚልና የቻይና መንግሥት ወደ ዩናይትድ ስቴትስ ወይም ጀርመን ሄደው እንዲታከሙ አለመፍቀዱ ጭቅጭቅ አስነስቶ ቆይቷል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የቻይና መንግስት የሟቹን የልዩን ባለቤት ከቁም እስር እንዲለቅ እንዲለቅ እየተማጸኑ ነው። የኖቤል ተሸላሚው ማረፋቸውን ተከትሎ ሚስተር ቲለርሰን ባወጡት መግለጫ የቻይና መንግስት ሊዩዣን ከቁም ስር እንዲፈቱና ወደ ፈለጉበት ሀገር እንዲሄዱ እንዲፈቅድ ጥሪ አቅርባለሁ ብለዋል። ሊዩ ጃባኦ ለቻይና ህዝብ ነጻነትና እኩልነት እንዲሁም ህገ መንግስታዊ አስተዳደር ባካሄዱት ትግል ለኖቤል ሽልማት በቅተዋል። አሟሟታቸውም ለሽልማቱ የበቁ መሆናቸውን በድጋሚ አሳይቷል ሲሉ ቲለርሰን አክሏል። የኖርዌዩ የኖቤል ሽልማት ኮሚቴ ሊቀመንበር ለቻይናዊው የሰብአዊ መብቶች ተሟጋች ሞት በከፍተኛ ደረጃ ተጠያቂ ነው ብለዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዓለም አቀፍ ጸረ ሽብር ዘመቻ ላይ ለሚያተኩር ንግግር እና ለጉብኝት ፓሪስ ገብተዋል። ዕለቱ ፈረንሳይ ዓመታዊ ክብረ በዓሏን ባስቴል ቀንን የምታከብርበት ነው። ማይክል ቦማን ከፓሪስ ያጠናቀረው አጭር ዘገባ ዝርዝሩን ይዟል። ሰሎሞን ክፍሌ ያቀርበዋል። ፕሬዚደንት ትራምፕና አስተናጋጃቸው ፕሬዚደንት ኢማኑኤል ማክሮን ከጥቂት ሰዓታት በፊት በጋራ ጋዜጣዊ መግለጫ ሰጥተዋል። ሚስተር ትራምፕ በዚሁ ወቅት ትልቁ ወንድ ልጃቸው ዶናልድ ትራምፕ ጁኒየር በሚስጥር ከሩሲያዊት ጠበቃ ጋር መገናኘቱን በተመለከተ ለቀረበላቸው ጥያቄ ሲመልሱ ምንም ነገር የለውም ውጤቱ ዜሮ ነው ብለዋል። ሁለቱ መሪዎች ዓለም አቀፍ ሽብር የደቀነውን አደጋ ጨምሮ በተለያዩ አበይት ርዕሶች ዙሪያ ይነጋገራሉ ተብሎም ይጠበቃል። ፕሬዚደንት ትራምፕና ባለቤታቸው ሚሌኒያ ባስቲ ዴ በመባል የሚታወቀውንና በየዓመቱ በአውሮፓውያን የጊዜ ቀመር ነገ ሐምሌ 14 በሚከበረው የፈረንሳይ ብሔራዊ ክብረ በዓል ላይ ይገኛሉ። ዕለቱ የአሜሪካ ወታደሮች የፈረንሳይን የብሪታንያንና የሩሲያን ጦር ሠራዊት በመቀላቀል ወደ አንደኛው የዓለም ጦርነት ከገቡበት አንድ መቶኛ ዓመት ጋር ተገጣጥሟል። ከአንድ ዓመት በፊት ፓሪስን እንደ ነገሩ ያለች ከቁጥጥር ውጭ የወጣችና አደገኛ በሚሉ ቃላት የገለጿት ትራምፕ በቅርቡም የእስልምና ጽንፈኞች ጥቃት የዓለም አቀፍ ምርጥነት ይዞታዋን አሳንሶታል ማለታቸው ተዘግቧል። ካታር ከአራት የአረብ ሀገሮች ጋር የገጠማት ዲፕሎማሲያዊ አምባጓሮ እንዲያከትም ለማድረግ በሀገሮቹ መካከል እየተመላለሱ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከካታር ዋና ከተማ ዶሃ ይህ ነው የሚባል ውጤት ሳያገኙ ተሰናብተዋል። ቲለርሰን ከካታር አሚር ሼህ ታሚም ቢን ሐማድ አልታኒ ጋር ተወያይተው ወደ ዋሽንግተን ከመመለሳቸው አስቀድመው ለጋዜጠኞች አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የኤሚሩ ወንድም ሚስተር ቲለርሰንን ወደፊት በተሻለ ሁኔታ እንደምናገኙት ተስፋ አለን ብለው ሸኝተዋቸዋል። የውጭ ጉዳይ ሚኒስትሩ ትናንት በሳዑዲ አረቢያ ጅዳ ከሳዑዲ፣ ከግብፅ፣ ከባህሬንና ከተባበሩት አረብ ኤሚሬቶች ዲፕሎማቶች ጋር ከተወያዩ በኋላ ነበር ወደ ዶሃ አምርተው የካታርን መሪዎች ያነጋገሩት። አራቱ ሀገሮች በሳዑዲ መሪነት ዶሃን ሽብርተኞችን በገንዘብ ትረዳለች፣ ከተቀናቃኛቸው ከኢራን ጋር ከልክ ያለፈ ቅርበት አላት ብለው በመወንጀል ባለፈው ወር ዲፕሎማሲያዊ ግንኙነቶቻቸውን ማቋረጣቸው ይታወሳል። ከአራት ዓመታት በፊት ሩሲያዊው የክሬምሊን ብርቱ ነቃፊ እና የቀድሞ ምክትል ጠቅላይ ሚኒስትር የነበሩትን ቦሪስ ኔምሶቭን በመግደሉ የተፈረደበት ሰው ሀያ ዓመት እስራት እንዲቀጣ ተበይኖበታል። ጥይቱን የተኮሰው ሰው ሳኡር ዳዳየቭ ሀያ ዓመት፣ አራቱ ግብረአበሮቹ ደግሞ ከ11 እስከ 19 ዓመት በሚደርስ እስራት እንዲቀጡ ነው ዛሬ የሩሲያው ፍርድ ቤት የወሰነው። ከሳሽ አቃቤ ሕጎች ዳዳየቭ በእድሜ ልክ እስራት ሌሎቹ ደግሞ ረዘም ረዘም ባለ እስራት እንዲቀጡ ነበር የጠየቁት። አምስቱም አመጽ የወረሰው የሩሲያ ሰሜናዊ ካውካሰስ ግዛት ቼቼኖች ናቸው። የሚስተር ኔምትሶቭ ደጋፊዎች በዛሬው የሥርዓት ፍርድ የተደሰቱ ይሁን እንጂ ምርመራውንና የፍርድ ሂደቱን የግድያውን ዋና አቀናባሪዎች ለማግኘት አልቻለም በማለት ሲያወግዙ ቆይተዋል። እንደ ብዙዎች እምነት ሰውየው የተገደሉት በፖለቲካ ምክንያት ነው። ዋናው ተከሳሽ ዳዳዬቭ በክሬምሊን የሚደገፉት የቼችኒያው መሪ ራምዛን ካይሮቭ የጸጥታ ኃይል አባል የነበረ ሲሆን የኔምትሶቭ ደጋፊዎች እኚህ ሰው ቀርበው መመርመር ነበረባቸው ይላል አሉ። በመጨረሻም የመናውያን በዓለም እጅግ ግዙፍ በተባለ የኮሌራ ወረርሽኝ እየተሰቃዩና እየረገፉ ናቸው ሲል የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ አስታወቀ። በዋና ከተማይቱ ሰንአ የኮሌራ ሕክምና እየተሰጠ ካለባቸው አካባቢዎች በአንዱ ኤልሳቢን ሆስፒታል እርዳታ ፍለጋ እየጎረፈ ያለውን ሰው ለማስተናገድ በቅጥር ግቢው ውስጥ ድንኳኖች ለመጣል መገደዳቸውን ሪፖርተራችን ማይክል ቦማን ዘግቧል። የዩኒሴፍ የየመን ምክትል ዲሬክተር ዶክተር ሸሪን ቫርኬ ዛሬ ለቪኦኤ በሰጡት ቃል የአደጋውን ስፋት ተናግረዋል። እስከ ዛሬ ባለው ሁኔታ 317 ሺህ ሰው የተቅማጥ ችግር አጋጥሞታል 1750 ሰው መሞቱ ተረጋግጧል። ከተያዙትና ከሞቱት መካከል ግማሽ የሚሆኑት ሕፃናት ናቸው። አስፈላጊ የጤና አቅርቦቶችንና ንጹሕ ውሃ ለማዳረስ የሰብአዊ አገልግሎት ድርጅቶች በሁሉም የሀገሪቱ ክፍሎች ቀንና ሌሊት እየሰሩ ናቸው። በሌላ በኩል ደግሞ በዚህ አንድ ሚሊዮን ለሚሆን ሰው የኮለራ ክትባት ለመላክ የተባበሩት መንግስታት ድርጅት በዚህ ሳምንት ውስጥ እቅዱን አሳውቋል። የመን ውስጥ አሁንም ያለው የጸጥታ ችግር መድኃኒትና ሕክምና ለማድረስ ያለው መሰናክልና የማከማቻውም ሁኔታ አስተማማኝ አለመሆኑ ድጋፍ አድራሽና አቅራቢዎችን እያሳሰበ መሆኑ ተገልጿል። ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሄ በ25 ሜትር ባንድ በ12110 እና በ12140 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 6 2009 ዓ ምህረት ምሽት ፕሮግራም ነው። በመጀመሪያ የሴቶች ጉዳይ የሚለው ነገር በትልቁ መታሰብ አለበት። በተለይ ወንዶች የሴቶችን ጉዳይ አንድም ጥያቄው እንዳይመጣ በማዘግየት ከመጣም እንዳይመለስ በመሳብ ሁለትም ደግሞ በማፈን ሶስትም ደግሞ ጥያቄውን አምጥተው ሴቶች ታግለው የሆነ ፍሬያቸውን ሊበሉ ሲሉ ነጥቆ በመብላት በመጠምዘዝ ሂደት ኢትዮጵያ ትታወቃለች። ሱራፌል ወንድሙ ይባላል የሰማነው ተዋናይ ጸሐፊ ተውኔት የሬዲዮና የቴሌቪዥን ፕሮግራሞች አቀናባሪ ጸሐፊ ገጣሚና መምህር ነው። ሀሳብ እንደ መንገድ በማስረጃ የተደገፉ ቋሚ ወጎች በሚል አብይ ርዕስ የተሰናዳ አዲስ ቅንብር የመጀመሪያ ክፍል ነው። በሁለተኛው አጋማሽ ባህልና ማህበረሰብ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ገዢው ፓርቲ ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ሊጀምሩት የተወሰነው ድርድር የመስጠትና የመቀበል መርህን የማያሟላ በመሆኑ ድርድር ሊባል አይችልም ሲሉ ሁለት ምሁራን ተችተውታል። ጽዮን ግርማ በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህሩን ዶክተር ዳኛቸው አሰፋንና በአዲስ አበባ ዩኒቨርሲቲ የሕግ መምህሩን አቶ ሙሉጌታ አረጋዊን አነጋግራ ተከታዩን ዘገባ አጠናቅራለች። ከወራት በፊት ተጀምሮ የተጠናቀቀው የገዢው ፓርቲ ኢህአዴግና የ16 ተቃዋሚ ፓርቲዎች ቅድመ ድርድር በነገ ዕለት የሚካሄደው የአጀንዳ ቅደም ተከተል ከተጠናቀቀ በኋላ ወደ ዋናው ድርድር እንደሚገቡ ተገልጿል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በኢትዮጵያ ፖለቲካዊና ማህበራዊ ጉዳዮች ላይ በመጽሐፍና አስተያየት በመስጠት የሚታወቁት ዶክተር ዳኛቸው አሰፋ በመጀመሪያ ጉዳዩን ድርድር ብሎ መጥራት ተገቢ አይደለም ይላሉ። ሂደቱን በምናይበት ጊዜ አሰላለፋቸውንና የቀረቡ በሚያካሂዱት ሁኔታ በምናይ ጊዜ ኢህአዴግ በእርግጥም ኢህአዴግ ነው የቀረበው እዛ ላይ

እኔ ዛውን ምንም አይነት የኦፖዚሽን ፓርቲ አላይ። ዶክተር ዳኛቸው ሀሳባቸውን ከተረት ጋር አስተሳስረው ይቀጥላሉ። አንድ ወጣት ልጅ እኔ በጣም የምወደው ሰው ጥሎኝ ስለሄደ እራሴን እገላለሁ ብላ በምትልበት ጊዜ ዘመዶቿ ወደ ስነ ልቦና ዶ ሐኪም ሲወስዱት መጀመሪያ የስነ ልቦናው ተመራማሪ የሚያደርገው ምንድ እች ልጅ እንዲያደርጋት እውነት ፍቅር ነው ወይስ ፍቅር አይደለም ብሎ እንደሚጠይቅ አሁን ከኢህአዴግ ጋር እንደራደራለን ብሎ የቀረቡትንም ሰዎች የፖለቲካ ሰዎች ነኝ የምንል ሰዎች እውነት እነኚህ ተቃዋሚ ናቸው ወይስ ተቃዋሚ አይደለም ብለ መጀመሪያ ላይ መፈትሽ አለበት። ስንፈትሽ ደግሞ አይደሉም። እቅጩ ይሄ ነው። ዶክተር ዳኛቸው ድርድሩንም ተደራዳሪዎቹንም ያጣጥላሉ። በድርድሩ የሚሳተፉ ፓርቲዎች ከኢህአዴግ ጋር በሚኖራቸው ድርድር ሀገራዊ ያሏቸውን አጀንዳ በማቅረብ ቅድመ ድርድሩን አጠናቀዋል። የህግ መምህሩ አቶ ሙልጌታ አረጋይ በበኩላቸው የቱንም አይነት አጀንዳ ቢያቀርቡ የሰጥቶ መቀበል መርህን የሚያሟላ ባለመሆኑ ድርድር የሚለውን መስፈርት አያሟሉም ይላሉ ድርድር ሲባል የሚገባኝ ሁለት ወይም ከሁለት በላይ የሆኑ ወገኖች ተገናኝተው አንዱ አንዱ የሚፈልገው ነገር ኖሮ ፈላጊ የሚፈልገውን ነገር ለማግኘት ጥረት የሚያደርግበት መድረክ ወይም ሂደት ነው ነው እና ኢትዮጵያ ውስጥ ያለው በአንድ በኩል ተቃዋሚዎች አሉ፣ በሌላ በኩል መንግስት አለ። ሰው በመንግስትና በተቃዋሚዎች መካከል ድርድር አለ ከተባለ መንግስት ከተቃዋሚዎች የሚያገኘው ነገር አለ ማለት ነው። ተደራድሮ ተጨቃጭቆ የሚፈልገው ነገር ተናግሮ እሱን እንደምንም አሳምኖ ወይም ነው አስገድዶ በውይይት ማግኘት የሚፈልገው ነገር አለ ማለት። በአንጻሩ ደግሞ ተቃዋሚዎች ከመንግስት እንደዚሁ ማግኘት የሚፈልጉት ነገር ሲኖርና እንካ ስጠኝ ሰጥቶ መቀበል አይነት ነገር ያለበት ነው እኔ ድርድር የሚገባኝ እዚህ ላይ ግን፣ ከመንግስት ባለስልጣናት ሲነገር የምንሰማ መጀመሪያ ድርድሩ ካለፈው በኦሮሚያ ውስጥ ካሄደው ተቃውሞ ጋር አያያዝም ነው የሚለው፣ ሁለተኛ ደግሞ ለምንድን ነው ታዲያ ድርድር ያስፈለገው ሲባል እኔ እንደሰማሁት አንድ ባለስልጣን ሲናገሩ የፖለቲካ ምህዳሩን ወይም ስፔሱን ለማስፋት ነው የሚል ማብራሪያ ነች። እና ይህን ቢሆን የፖለቲካ ስፔሱን የማስፋት ፍላጎት ካለው መንግስት ከተቃዋሚዎች ጋር ለምን መነጋገር እንደፈለገ ግልጽ አይደለም። ምክንያቱም መንግስት ማስፋት ከፈለገ ማስፋት ይችላል። ሰው ከተቃዋሚዎች ጋር ለምንድነው መንግስት የሚያካሄደው ንግግር ድርድር ማለት የሚፈልገው የሚለው ጥያቄ በእውነቱ የኔም ጥያቄ መጨረሻ መመለስ ያልቻልኩት ጥያቄ እና ይሄ ድርድር ነው የሚል እምነት የለኝም። ውይይት ነው እንኳን እንዳይባል ተቃዋሚዎች መንግስት የማያውቀውን አዲስ ነገር ሊነግሩት የሚችል አይመስለኝም። በየሚዲያውም ተወራ እየተባለ የምሰማው አዲስ ነገር አይደለም፣ የነበረ ነው። ተቃዋሚዎች እያቀረቧቸው ያሉ ችግሮች አዲስ ችግሮች አይደሉ፣ የቆዩ ናቸው። መንግስት ያውቃቸዋል። ለዚህ መንግስት እነዚህን ችግሮች ነው ከፈለገ ከተቃዋሚዎች ጋር መደራደር ያለበት እና በእውነቱ በበኩሌ በጣም ግራ የሚያጋባ ነገር ነው። ዶክተር ዳኛቸው በበኩላቸው ድርድር በሚል የተጀመረው እሳት ለማጥፋት ነበር ይላሉ። ድርድር ወይም ውይይት የተመረጠበት ያኔ በህዝብ እንቅስቃሴ ግፊት ነበር የመጣው። አሁን የህዝብ እንቅስቃሴ ትንሽ ከበረደ በኋላ እንደ አንዴ ቃል ሰጥተናል ለማለት ነው እንጂ ከቁም ነገርም የተቆጠረ አይደለም። እዚህ ውስጥ አዲስ አበባ ስለ ኢትዮጵያ በሙሉ ላወራ አልችልም። ማንም ሰው ይህንን ባትኩሮት ሲሪየስ ነገር እየተካሄደ ነው ብሎ የሚል ሰውን ያጋ ቲያትር ክስ ነው። በቃ ቲያትር ነው። ዝም ብሎ ኦፖዚሽኖች እንደዚህ አሉ፣ እንደዚህ በዚህ ላይ እንዋያለን ተባለ ምናምን። ዶክተር ዳኛቸው አያይዘው ሀገሪቱ በአስቸኳይ ጊዜ አዋጅ ስር በኮማንድ ፖስት እየተመራች ሰዎች የመናገር ነጻነታቸው ታፍኖ የተወሰኑ ሰዎችን ብቻ መርጦ በመወያየት ድርድር ማለት በሀገሪቱ ውስጥ የተፈጠረውን ችግር ለማሻሻል ፍላጎት እንደሌለ አመላካች ነው ይላሉ። አቶ ሙሉጌታ አረጋዊ በበኩላቸው በጊዜያዊነት በሚታወጅ አስቸኳይ ጊዜ አዋጅ ላይ እንኳን እንደማይደራደር ከገለጸ ገዢ ፓርቲ ጋር እየተነጋገሩ እንዴት ድርድር ማለት ይቻላል ሲሉ ይጠይቃሉ። አንድ ጊዜ የመንግስት ወክለው የሚደራደሩ ወይም የሚከራከሩ ባለስልጣን ምንድን ነው ያሉት? ለምሳሌ አንዱ አጀንዳ በኢህአዴግ በኩል ተቀባይነት ያላገኘ አጀንዳ ምንድን ነው። የአስቸኳይ ጊዜ አዋቹ ግን ለድርድር አናቀርበውም ሁላ ሲባል አሁን ሎክ ድርድር ስትቀርብ ለድርድር የሚቀርቡ አጀንዳዎች መምረጥና ተደራድሮ ኮንሴሽን መስጠት የተለያዩ ሁለት ነገሮች እና የድርድር ፕሪንስፕል የሚያሞላ አልመሰለኝም። ምልሽ ስትደራደሪ የተለያዩ ተደራዳሪዎች መደራደር የሚፈልጉትን ጉዳይ ያቀርባሉ። ከዛ በድርድር ውስጥ አይ ይሄ ጉዳይ አንቀበለውም እንቀበለዋለን ተብሎ ጣላል ወይም ተቀባይነት ያገኛል። እና ምን ማለት ነው በመንግስት በኩል ድርድር እንኳን ቢኖር መንግስት በሚገባ መንገድ ተዘጋጅቶ እየቀረበ እንዳልሆነ የሚያሳይ አንዱ ማሳያ ነው እንጂ አሁን መንግስት የአስቸኳይ ጊዜ አዋጁን እናንሳ ወይስ አናንሳ የሚለው ጥያቄ ያን ያህል ከባድ ጥያቄ ሆኖ መቅረብ የነበረበት አልነበረም። ምክንያቱም ጊዜያዊ ነው ሲጀምር አስቸኳይ ጊዜ አዋጅ ባይ ዴፊኒሽን ዘላለማዊ አይደለም፣ ጊዜያዊ ነው። ጊዜያዊ ነገር ላይ እንኳን መደራደር ፈቃደኛ ካልሆነ መንግስት በጣም ዘላቂ የሚባሉ ና ህገ መንግስታዊ ህገ መንግስትን መለወጥ ሁላ የሚያስፈልጉ ነገሮች ላይማ እንዴት ነው የሚወያየው? ስለዚህ እንኳን ለድርድር ለውይይት እንኳን ፈቃደኝነት ያልታየበት ድርድር ተብሎ የተጠራ ስብስብ ነው የሚመስለኝ። እኔ በሌላ በኩል በኢህአዴግና በተቃዋሚ ፓርቲዎች መካከል የአጀንዳ ቅደም ተከተል ማስያዝ ከተጠናቀቀ በኋላ ድርድሩ እንደሚጀመር ተገልጿል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን አድማጮች ሲሆንን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በአቃቤ ሕግና አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በሀያ ሁለት ተከሳሾች መካከል ባለው ክርክር አምስቱን በነጻ አሰናበተ። አቶ በቀለ ገርባ በመደበኛው የወንጀል ህግ መሰረት እንዲከላከሉ ሲወስን፣ ሌሎች ተከሳሾች በሽብር ወንጀል በመሳተፍ በሚለው ድንጋጌ ስር እንዲከላከሉ በይኗል። መለስካቸው አመሃ ዝርዝሩን ይዟል። ፍርድ ቤቱ ረፋዱ ላይ እንደተሰየመ አቃቢ ህግ ያቀረበውን የክስ አቤቱታ በአጠቃላይ እና የእያንዳንዱ ተከሳሽ ተሳትፎ ነው የተባለውን የወንጀል ድርጊት አንብቧል። የቀረበውን ክስ ተከሳሾች ክደው መከራከራቸውንም አስታውሶ የአቃቢ ሕግን የሰውና የተለያዩ ማስረጃዎች በዝርዝር አሰምቷል። ፍርድ ቤቱ የቀረበውን ክስና አቃቢ ህግ ክስን ያስረዱልኛል ያላቸውን የሰዎችና የሰነድ ማስረጃዎች መዝኖ ብይን ሰጥቷል። በዚህ መሠረትም የኦሮሞ ፌዴራላዊ ኮንግሬስ የአመራር አባላት አቶ ጉርሜሳ እያኖ፣ ደጀኔ ጣፋ አዲሱ ቡላላና አቶ በቀለ ገርባ በጸረ ሽብር አዋጁ ስር የሽብር ወንጀል ፈጽመዋል በሚለው አንቀጽ ተከሰው የነበረ ቢሆንም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋና አቶ አዲሱ ቡላላ በተከሰሱበት አንቀጽ ሳይሆን ከዚያ ዝቅ ባለ የጸረ ሽብር አዋጁ አንቀጽ ስር እንዲከላከሉ በይነዋል። አቶ በቀለ ገርባን በተመለከተ ግን የቀረበባቸው ማስረጃ ሙሉ በሙሉ የሽብር ወንጀልን አያስረዳም በማለት በመደበኛ ወንጀል ሕግ እንዲከላከሉ በይነዋል። ከዚህ በተጨማሪም ፍርድ ቤቱ አቶ ጭምሳ አብዲሳ፣ አቶ ፍራውል ቶላ፣ አቶ ጌታቸው ደረጀ፣ አቶ አሸብር ደሳለኝና አቶ ሃልካሞ ቆንጮራ የተባሉ ተከሳሾችን መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። አስራ ሶስቱ ቀሪ ተከሳሾች ደግሞ በተከሰሱበት የጸረ ሽብር አዋጅ ስር እንዲከላከሉ ፍርድ ቤቱ በይኗል። አቶ በቀለ ገርባ የተከሰሱበት የወንጀል ድርጊት ህገ መንግስታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ ቅስቀሳ ተግባር ፈጽመዋል የሚል ነው። ይህ የወንጀል ድርጊት ዋስትና አያስከለክልም ሲሉ ጠበቆቹ የዋስትና ጥያቄ አቅርበው ነበረ። ከጠበቆቻቸው አንዱ አቶ አምሃ መኮንንን እንዲያብራሩልኝ ጠይቄያቸው ነበረ። በእኛ በኩል በሌላ ምክንያት የዋስትና መብት ሊከለከል ይገባል ብለን አናምንም። ይህንን አቤቱታ ለማቅረብ ሞክረን ነበረ። ነገር ግን ፍርድ ቤቱ አንደኛ ቀን ሙሉ ብይኑ ሲነበብ ነው የዋለው። ከዚህ አንጻር በጽሁፍ አቤቱታ አቅርቡና ከዓቃቤ ህግ አስተያየት ተሰጥቶበት እንዲሰጥበት አድርገን ወደ ውሳኔ እንሄዳለን ስለተባለ በነገ እለት ይህንኑ የዋስትና መብት ጥያቄውን በጽሁፍ ለማቅረብ ወስነናል። በመጨረሻም ፍርድ ቤቱ ተከሳሾች መከላከያቸውን ከነሐሴ ስምንት እስከ አስራ ሁለት ባሉት ቀናት እንዲያቀርቡ ትእዛዝ ሰጥተዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ዚምባብዌ። የዚምባብዌ ፖሊስ ከመጪው ዓመት ምርጫ በፊት የምርጫው ሕግ እንዲሻሻል ለመጠየቅ ከወጡ በብዙ መቶዎች ከሚቆጠሩ ሰልፈኞች ጋር ትናንት ተጋጭቷል። የቪኦኤው ሴባስቲያን ሞፉ በስፍራው ነበር። ከሐራሬ የላከውን ዜና ሰሎሞን ክፍሌ ይዟል። የዚምባብዌ ዋና ከተማ ሐራሬ ተቃዋሚ ሰልፈኞች ከፖሊሶች ጋር እየተሯሯጡ በነበረበት ወቅት ለአራት ሰዓታት ያህል እንቅስቃሴዋ ቀጥ ብሎ ነበር። ፖሊስ ሰልፈኞችን ለመበተን አስለቃሽ ጋዝና ውሃ የተጠቀመ ሲሆን ተቃዋሚዎች ድንጋይና በየመንገዱ ግራና ቀኝ ከሚቀመጡ ነጋዴዎች ፍራፍሬዎችን ሳይቀር እያነሳ በፖሊሶች ላይ ሲወረውር መታየቱ ተዘግቧል። የአሜሪካ ድምፅ ራዲዮ ዘጋቢ ፖሊስ በትንሹ ሀያ የሚሆኑ ሰልፈኞችን ይዞ ከማሰሩ በፊት በእርግጫና በቆመጥ ዱላ ሲደበድብ ማየቱን ገልጿል። ሕጋዊ ፍቃድ ያላገኘ ሰልፍ ነው ነው ያለው ፖሊስ ከተቃዋሚ ሰልፈኞቹ በአንደኛው የተያዘው የሰሌዳ መፈክር በቀጥታ ለምርጫ ኮሚሽነሯ ሊቀመንበር ለሪታ ማካራው የተላከ ይመስላል። በ2018 ዓ ም ትክክለኛ ምርጫ እንዲካሄድ እንጠይቃለን ይላል ጽሑፉ። ፖሊስ ወዲያውኑ ግለሰቡን ማለት መፈክሩን የያዘውን ራልፍ ዜንጋን ከያዘ በኋላ ገፈታትሮ በመኪና አስገብቶ ወስዷል። ቪኦኤ ዜንጋን ተይዞ ከመታሰሩ ጥቂት ጊዜ በፊት አነጋግሮት ነበር። ጋባቹ ሙዳ ዳቡ ደ ዜንጋ በሾና ቋንቋ ያለው፣ በተቃውሞ ሰልፉ የወጣሁት በፕሬዝደንት ሙጋቤ ስለተሰላቸን ነው። ሙጋቤ ሥልጣን መልቀቅ አለባቸው። በአመራር ላይ በጣም ለብዙ ዓመታት ቆይተዋል። ይኸው ዛሬ በጣም ብዙ ዜጎች ለመኖር የተቸገሩት በእርሳቸው ምክንያት ነው። እምነግርህ እውነተኛውን ነገር ነው ነው ያለው። በትላንቱ የተቃውሞ ሰልፍ ወቅት በጠቅላላው ተይዘው የታሰሩ ሰዎች አንድ መቶ መሆናቸውንና 25 ሌሎች በፖሊስ ድብደባ መጎዳታቸውን የተቃዋሚ ፓርቲው ይናገራል። ቪኦኤ የአሃዙን ትክክለኛነት ማረጋገጥ አልቻለም። ፖሊስም በዚህ ላይ ትብብሩን አላሳየም። ተቃዋሚዎች የትላንቱን ሰልፍ የጠሩት ከዚምባብዌ ውጪ የሚኖሩ ዜጎች ወይም የመኖሪያ ፍቃድ የሌላቸው ሰዎች በመጪው ዓመት በሚካሄደው ምርጫ ድምፅ መስጠት አይችሉም ሲል የምርጫ ኮሚሽኑ ካስታወቀ በኋላ ነው። የምርጫ ኮሚሽኑ ሊቀመንበር ሪታ ማካሮ ዜክ በመባል የሚታወቀውን ድርጅታቸውን ተከላክለዋል። በውጭ አገር የሚኖሩ የዚምባብዌ ዜጎች በምርጫው ድምፅ መስጠት እንዳይችሉ ለተደረሰው ውሳኔ ሊወቀስ አይገባም ይላሉ። እንደ ምርጫ ኮሚሽን ብቁ ናቸው የተባሉ ድምፅ ሰጪዎችን በሙሉ በተቻለን መጠን ለመመዝገብ ነው ያቀድ ነው በ2018ቱ ምርጫ የእኛ ትልም ሁሉንም ብቁ መራጮች መመዝገብ ነው። ዜክ ብቻ ሳይሆን ኃላፊነቱ በምክር ቤቱ ውክልና ያላቸው የፖለቲካ ፓርቲዎችም ጭምር ነው። እንዲያውም የምናደርገው ሕግ አርቃቂዎቹ እናንተ ስለሆናችሁ ተግባራዊ ልናደርገው የምንችለውን ሕግ አውጡ ብለን ጉዳዩን ለነርሱ መልሰን እንሰጣለን። የእኛ ስራ ያን ሕግ ሆኖ የወጣ መመሪያ ተግባራዊ ማድረግ ነው። ከዚህ ቀደም በዚምባብዌ የምርጫ ኮሚሽኑ ለገዢው ዛኑ ፒኤፍ ፓርቲ ያደላል ሲሉ የተቃዋሚ ፓርቲዎች ሲከሱ ነበር የሚታየው ተቃዋሚዎች በያዝነው ዓመት መጀመሪያ ላይም ኮሚሽኑ ጭራሹኑ እንዲፈርስ በመጠየቅ አደባባይ ወጥተዋል በዘጠና አራት ዓመት ዕድሜያቸው በመጪው ዓመት ምርጫም እወዳደራለሁ ሲሉ ያስታወቁት ፕሬዚደንት ሙጋቤ ግን ኮሚሽኑ ለእርሳቸው እንደማያደላ ተናግረዋል ለማንኛውም ሮበርት ሙጋቤ በአሁኑ ወቅት ሲንጋፖር ውስጥ በሕክምና ላይ ይገኛሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ክሪስቲያን ብሮድካስቲንግ ኔትወርክ ከሚባል የዜና አውታር ጋር ትናንትና ረቡዕ ባካሄዱት ቃለ ምልልስ ከሩሲያ ጋር ምንም አይነት ግንኙነት አልነበረኝም ብለዋል። ልጃቸው ዶናልድም እንዲሁ የዩናይትድ ስቴትስን ምርጫ በሚመለከት ከሩሲያ ባለሥልጣናት ጋር አልተመሳጠረም ሲሉ አስተባብለዋል። ይሁን እንጂ የሚስተር ትራምፕ የምርጫ ዘመቻ ባለሥልጣናትና አንዲት የሩሲያ የህግ ባለሙያ መገናኘታቸውን የትራምፕ ተፎካካሪ የነበሩትን ዴሞክራቷን ሂለሪ ክሊንተንን ከጨዋታ ውጪ ሊያደርግ የሚችል መረጃም አቀብለዋቸዋል ተብሎ በሰፊው መናፈሱ የሚታወቅ ነው። የቪኦኤው ጅም መለን ከዋሽንግተን ተጨማሪ ዘገባ ልኳል። አዲሱ አበበ ይዞታል። ሚስተር ትራምፕ ሚስተር ትራምፕ ከወግ አጥባቂው ክርስቲን መገናኛ አውታር ጋዜጠኛ ፓት ሮበርትሰን ጋር ባካሄዱት ቃለ ምልልስ ከሩሲያዋ ፕሬዚዳንት ከቭላዲሚር ፑቲን ጋር ምንም ችግር እንደሌለባቸው ነው የገለጡት። ውይይት መኖሩ መልካም ይመስለኛል። ያ ካልሆነማ ለሀገራችንም ሆነ ለእነርሱ አገር ችግር ይሆናል እና መወያየት መልካም ይመስለኛል። ፕሬዚዳንቱም ሆኑ ልጃቸው ፕሬዚዳንታዊ የምርጫ ዘመቻ ወቅት ከሩሲያው የሕግ ባለሙያ ጋር እንደተገናኙና የዲሞክራቷን እጩ ተወዳዳሪ የሚስስ ክሊንተንን እንቅስቃሴ የሚገድም መረጃም እንደተሰጣቸው ይፋ ያደረገው ኢሜል ከተሰማ ወዲህ ፕሬዚዳንት ዶናልድ ትራምፕ ልጃቸው ዶናልድ ጁኒየርም ምንም ጥፋት እንዳልሰራ መከላከላቸውን ቀጥለውበታል። በዚህ ጉዳይ ዙሪያ የተደረገውን የሩሲያን የምርመራ ውጤትንም አጣጥለዋል ፕሬዚዳንቱ። ይሁንና ፕሬዚዳንት ትራምፕ ለኤፍቢአይ ዲሬክተርነት ያጯቸው ክሪስቶፈር ሬይ በዚህ አገላለጥ አይስማሙም። የእኔ ታማኝነት ለሕገ መንግሥቱ ለሕግ የበላይነትና ለኤፍቢአይ ተልዕኮ ነው። የታማኝነት ጥያቄ ያቀረበልኝ ማንም ሰው የለም፣ እኔም ለማንም ቃል አልገባውም። ይህን ከሩሲያ ጋር አለ የተባለ ግንኙነት አስመልክቶ ዶናልድ ጁኒየር ይፋ ያደረጓቸው መልእክቶች ከተሰራጩ ወዲህ ግን ዋይት እየታመሰ የመሆኑ ነገር ለመገናኛ አውታሮች የየቀን ዘገባ ሆኗል። ዲሞክራቱ የቨርጂኒያ ሴናተር ቲም ኬን፣ ምንም በይፋ የታወቀ ወይም የተረጋገጠ ነገር የለም። ይሁንና ግን አሁን በምርመራ ላይ በተያዘው ብቻ በሕግ ጣልቃ መግባት ከሚለው በላይ ሄደናል። ይህ ደግሞ ወደ አገር ክህደትና የሐሰት መረጃ ማቅረብ ወደሚሉት ወንጀሎች ያመራናል። የምክር ቤቱን አፈ ጉባኤ ፖል ራያንን ጨምሮ አንዳንድ ሪፐብሊካኖች ስጋታቸውንም አስመዝግበዋል። ልዩ ካውንስል ሆነው በተሾሙት በቦብ ሙለር ላይ አመኔታ ቢኖረኝም ሌሎች የምክር ቤት አባላት ግን የምርመራ ሥራቸውን በተገቢው መንገድ ማከናወን ይጠበቅባቸዋል። በሚስተር ትራምፕ የኢሜይል መልእክቶች የሚሰሙ እሪታዎች በእርግጥም ቤተ መንግሥቱን እንዳመሱት ይነገራል። ከይል ኮንደል የፖለቲካ ተንታኝ ናቸው። ሩሲያን አስመልክቶ በተከታታይ ይፋ የሆኑ ያሉት አሉታዊ ታሪኮች ብቻቸውን ብዙ ነገሮችን ያበላሻሉ። ችግሮቹ የኋላ ኋላ በፕሬዚዳንቱም ሆነ በዙሪያቸው ባሉት ላይ ችግር ይፈጥራሉ ወይ? ቆይቶ የምናውቀው ነው የሚሆነው። ተረጋገጡም አልተረጋገጡ፣ እነዚህ መረጃዎች በፕሬዚዳንቱ የሥራ ይዞታና ክንዋኔዎች ላይ አሉታዊ ተጽዕኖ እንደሚያመጡ አያጠያይቅም፣ ይላል የቪኦኤው ተንታኝ ጋዜጠኛ ጆን ፎርቲየር። ጂም ኮሚ የቀድሞውን የኤፍቢአይ ዳይሬክተር ጂም ኮሚን ሲያባርሩ አንድ ደረጃ ወርደዋል። አሁን ደረጃቸው አርባ በመቶ ላይ ነው። ይሄ ደግሞ እንደ ፕሬዚደንት ሆኖ ለመቆየት የተደላደለ ደረጃ አይደለም። አሁን ያለው ትኩረት በፕሬዚዳንት ዶናልድ ትራምፕና በሩሲያ መካከል የሚካሄደው ውዝግብ ስለሆነ ኦባማ ኬር በተባለው የጤና ፕሮግራም ላይ ተወያይቶ ለመወሰን በሪፐብሊካኖች የተያዘው ጥረት እንደተጓተተ የታመነ ነው። ከምሽቱ 3 ሰዓት ከ31 ደቂቃ ነው አዲስ አበባ ላይ። በዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 8 ሰዓት ከ31 ደቂቃ ነው። በዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በተመሳሳይ የስርጭት መስመሮችና ሞገዶች ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት ከምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ እና በትዊተርም ዝግጅቶቻችንን እንደዚሁ መካፈል፣ መሳተፍ፣ አስተያየቶቻችሁን ማንሸራሸር ትችላላችሁ። ቪኦኤ አምሃሪክ ነው የፌስቡክና የትዊተር አድራሻችን እንዲሁም በኦዲዮ ናው በተጨማሪም በእጅ ስልኮቻችሁ ቪኦኤ ዶት ሆን ዶት ኤም ኦ ቢ አይ ላይ እንገኛለን። ለሞባይል ስልኮቻችሁና ለታብሌቶቻችሁ የቪኦኤን አፕ በነፃ ጭናችሁ ተከታተሉን። ፕሮዲሰሯ ብርሃን ኃይሉ ነች፣ ቴክኒሻን ሱሌማን ተራዋኔ፣ አስተናጋጆቻችሁ ሰሎሞን አባተና ቆንጂት አየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። እንደምን ያላችሁ ቪዎች ደህና ናችሁ ይላለሁ። እኔ ዘወትር አድማጫችሁ ነኝ፣ ግን አስተያየት ሰጥቼ አላውቅም። ዛሬ ግን ጀምሬያለሁ፣ ምክንያቱም አንዳንድ ነገሮች ላይ እንድንተራረም ለማለት ነው። ከዜናው አቀራርበም የአገር ጉዳይ ስለ ቆጠቆጠኝ ይህን አስተያየት ለመስጠት ተገድጃለሁ። አየር ላይ እንደምታወሩልኝ ተስፋ አደርጋለሁ። ስለ ፓርቲዎች ለውይይት ስለቀረቡት ይህ ጥቂቶቹ እንጂ አስራ ሰባቱ መካፈል እንደማይችሉ በተወሰነው መሰረት እንደ ይህም ውሳኔ ትክክል እንደሆነ እረዳለሁ። ምክንያቱም አንደኛ በደርግ ጊዜ ከመዘጋጃ ከትራንስፖርትና መገናኛ ከሀገር ውስጥ ገቢና ከልዩ ልዩ መስሪያ ቤቶች በሙስና የደለቡ የህወሓት የቅርብ የአሸንጉልት ፓርቲዎች ስለሆኑ ሁለተኛ፣ ምርጫ ቦርድ ተብዬው የህወሓት ስለሆነ ታዞ ፓርቲ በፓርቲ ስም ብቻ የመዘገባቸው እንጂ በህዝቡ ስለማይታወቁ ስለማይታወቁ፣ ሶስተኛ፣ የፓርቲዎቹ የውይይት ጉዳይ እንዳይበላግፋው እንዳማጥራው እንጂ ፋይዳ የሌለው ስለሆነ፣ ቪኦኤዎች እኔ የምንቸግሯችሁ ምን እንዳስጨነቃችሁ በተከታታይ ጆሯችንን የምታለነቅሩት አልገባኝም። በጣም አመሰግናለሁ። ኢትዮጵያ ለዘላለም ትኖር። ስለ አስተያየቶቻችሁ ዘውትር እናመሰግናለን። የተከበራችሁ አድማጮች የስልክ መስመራችን 2022059942 በተከታ በተዘዋዋሪ የምትደውሉበት ነፃ መስመር ነው። በተዘዋዋሪ ስትደውሉ ባካችሁን ወደ ዓለም አቀፍ አገልግሎት መደወላችሁን በቅድሚያ አትርሱ። ኢትዮጵያ ከሆነ ዘጠና ስምንት ደውላችሁ መጠየቅ ያስፈልጋል። ካለበለዚያ ሊያስከፍላችሁ ይችላል፣ በየሀገሩ ያለው የቴሌ አገልግሎት። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት ስጡን። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪ ኦ ኤ ኒውስ ዶት ኮም ነው። አሁን የፕሮግራም ማሳሰቢያ ያለን ለጥያቄው መልስ ለጥያቄው መልስ የጥያቄው መልስ ለውይይት ርዕስ የተመረጠው ከሁለት ሳምንታት በፊት የኦሮሚያ ክልል በአዲስ አበባ ላይ ያለውን ጥቅም ለማስጠበቅ በሚል በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን የተመለከተ ይሆናል። ረቂቅ አዋጁ ከመጽደቁ በፊት በሕዝብ ውይይትን እንደሚደረግበት ቢገለጽም ከወዲሁ ግን በርካታ ተቃውሞዎችን እያስተናገደ ይገኛል። ሌሎችንም ጥያቄዎች ይቀስቅሷል። ይህንን ጉዳይ በተመለከተ ያላቸውን ሀሳብ እንዲያካፍሉን በጥያቄው መልስ ሁለት እንግዶችን ጋብዘናል። ዶክተር ዮሐንስ ዘለቀ በዋሽንግተን ዲሲ የተፈጥሮዊ ታሪክ ቤተመዘክር የናቹራል ሂስትሪ ሚውዚየም የጥናት ቡድን አባል ናቸው። ቀደም ባለው የኢትዮጵያ ቆይታቸው ደግሞ የባህል ሚኒስቴር ባለሙያ ነበሩ። ዶክተር ብርሃነ መስቀል አበበ ደግሞ በዋሽንግተን ዲሲ ነዋሪ ናቸው። የሕግ የፖሊሲና የቢዝነስ አማካሪ ናቸው። የወጣውን ረቂቅ አዋጅ በተመለከተ ከሁለቱ እንግዶች ጋር ለሚደረገው ውይይት ጥያቄዎቻችሁን በድምጽ 2022059942 የውስጥ መስመር 14 ላይ ላኩልን። በኢሜይል ነው ምልከው ጥያቄን ያላችሁ ለሆን ደግሞ ሆን አት ቪኦኤ ኒውስ ዳት ካም ላይ ልትልኩልን ትችላላችሁ። በጥያቄ በዚህ ውይይት ተሳተፉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። ተከታዩ ዝግጅት ባህልና ማህበረሰብ ነው። ሀሳብ እንደ መንገድ በማስረጃ የተደገፉ ቋሚ ወጎች በሚል ዐብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው የሚቀርበው። እንግዳችን ሱራፌል ወንድሙ ተዋናይ፣ ጸሐፊ ተውኔት፣ የሬዲዮና የቴሌቪዥን ፕሮግራም አቀናባሪ፣ ጸሐፊ፣ ገጣሚና መምህር ነው። በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍ እና የድራማ ትምህርቶች መምህርና እንዲሁም የሁማኒቲስ ፋካልቲ ረዳት ዲን ሆኖ አገልግሏል። ዛሬ በትያትርና በትርኢት አጻጻፍ ታሪክ የድኅረ ምረቃ ትምህርቱን የድኅረ ምረቃ ጥናቱን በመከታተል ላይ ነው። ባህልና ማህበረሰብ። በዚህ የመጀመሪያ ክፍል ውይይቱም በሱራፌል ሴቶችና አብዮቱ የተሰኘ ጥናት ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ እናምራ። ሱራፌል ወንድሙ እንኳን ደህና መጣህ። እንኳን ሰላም ቆየኝ አሉላ። ከያኒ መምህር፣ ዛሬ ደግሞ ተማሪ ከትምህርቱን ጀምር ሌሎች የቀሩ መታወቂያዎች እንዳሉ አውቃለሁ። መታወቂያ እንኳን ይሆን ብቻ አዎ፣ ተማሪ ነኝ። ከዚህ በፊት ተማሪ ነበርኩ በህይወት ሁሌ። ግን ማለት የፈለግኸው ይገባኛል። አሁን ትምህርት ቤት በሙሉ ጊዜ ወንበር ላይ ተቀምጠ እየተማርክ ነው የሚል ነው። በጣም በጣም ትክክል ነው እና ተማሪነት ደስ ብሎኝ ተያይዋለሁ። በዩኒቨርስቲ ኦፍ ሚኒሶታ ነው እየተማርኩ ያለሁት። ክላስ ከጨረስኩ አንድ ሁለት ዓመት ሆኖኛል። ስለዚህ አሁን ጽሁፌን በመጻፍ የመምረቂያ ትን ያዘጋጀነ ያለ ግሩም የተማሪነቱ ወቅት ብዙ እንድናነሳ ይጋብዛል። ከመምህርነት በቀጥታ ቅድም እንዳልከው መደበኛ ትምህርት ቤት ውስጥ የሙሉ ጊዜ ተማሪ መሆን የሚሰጠው መንፈስ አለ። በተለይ ከብዙ ዓመታት የመድረክም ከመድረክም ውጭ ሕይወትና ስራ ካለፉ በኋላ ዛሬ የምንነጋገረው ሀሳብ ጥበብና ሕይወት በሚል ርዕስ ነው። ሀሳብን ከተማሪ የተሻለ ከሕይወት ተማሪ ጭምር የተሻለ መቀመር የሚችል ያለ አይመስለኝም። ብርዱ እንዴት ነው ሚኔሶታ? ብርዱ ብዙ ያሳስባልትን ከብርዱ ለመውጣት የታሰብከው ብርድ ኃይለኛ ብርድ አለ ሚኔሶታ፣ ግን ትለምደዋለህ። ብዙም ሰው እየኖረ ነው ይጋነናል አንዳንዴ። ግን ሰዎች ተቋቁመው ደግሞ እየኖሩ ነው እዛ ያሉት። በተለያዩ የብርድ አገራትም ይኖራል እና እኔም ለምጀዋለሁ። ሚኔሶታ ደግሞ ትንሽ ፈገግ ማለት ሲጀምር አየሩ ደግሞ ውበቱ እጅግ ይፈካና ብርዱን ያስረሳል። ስለዚህ ለምቸዋለሁ። እንዲህ ባለው የሙቀት ጊዜ ወደ እናንተ ነው ሰው የሚሰደደው። ሙቀቱ ይበረታ አይሆንም? እናንተ ጋር አንዳንዴም ይበረታል፣ ግን ውበቱ በጣም ይጨምራል። ብዙ ውሃዎች ስላሉ ውብ ነው በጣም። በአውሮፓውያን የዘመን አቆጣጠር ከ2012 ጀምሮ ነው ትምህርትህን ጥናትህን የጀመርከው። ኑሮም እንግዲህ እንደጀመርክ አድርገን መቁጠር እንችላለን፣ የዚህ ሀገር ኑሮ ነው። ቤተሰብህ አዲስ አበባ ነው ያለው እና ናፍቆትስ ናፍቆት በጣም በጣም አለ። በአመት አንዴ ነው መሄደው ወደ ኢትዮጵያ እና አመት ሙሉ ናፍቆት አለ። አሁን አሁን ስካይፕ አለ፣ ከዛ ዋትሳፕ፣ ቫይበር፣ እንደገና መደበኛ ስልክ ትነጋገራለህ፣ በቪዲዮ ትነጋገራለህ፣ ሜሴንጀር ምን ሁሉ እነዚህ ሁሉ ኖረው ግን የምር ሀግ መደራሪያ መጠቃቀሉ የቀረው ቀረ። አዎ ለምሳሌ እናቴ ስታገኘኝ እንደው ናፍቅኩ ምናምን ብላ ያስ አድርጋ ግንባሬን ሳም ሳም የምታደርገኝ እሱ በጣም ይናፍቅሃል። እና ከዛ ልጆችህን፣ ከዛ ባለቤትህን፣ ቤተሰብህን እነዚህ እነዚህ ሁሉ በጣም የምር የሚናፍቁች ናቸው። እና ከባድ ነው። ግን ደግሞ ዘሙ ሚኔሶታ ደግሞ ብዙ ወዳጆች አሉ፣ ዘመዶች አሉ፣ የሚያስረሱ ለአንተ ፍቅር የሚሰጡ አክብሮት የሚሰጡ ቤተሰቦች እዛ ማፍርቻ አለው እና እነሱ እነሱ ይከፋፍሉላል። ደግሞ ጥሩ ነው። ሀሳብ ይከፈልልኛል ነው ያልከው። እንግዲህ ሀሳብ እንዲከፈል ወይም እንዲከፈልበት ነው። ዛሬ አንድ ወጋችንና በትምህርቱ ቤት ጀምረናል። ስራፌል ጥናትህ አብቱና በተለይ ወደ ሴቶች ያዘነበሉ ነገሮች ትሳባለ። የሴቶች ጉዳይ ያሳስብሃል። ህብረት ወይም ማህበር እስከ ማቋቋም ድረስ ደርሳቸዋል። ያንተ ጥናት ግን አቤቱና፣ ሴቶች በተለይም ደግሞ በጊዜው ቦታ ያልተሰጣቸው፣ የተዘነጉ፣ የታለፉ ሴተኛ አዳሪዎች በዛ ብዙዎችን በበላ አብዮት፣ ብዙ ለውጦች በተካሄዱበት አብዮት ውስጥ ምን ሚና አላቸው የሚለውን ጫፍ የያዘ ነው። መጀመሪያ እንዴት ወደዛ ርዕስ አመራ? ምን አመጣው ያን ርዕስ ምንስ አገኘ? በመጀመሪያ የሴቶች ጉዳይ የሚለው ነገር በትልቁ መታሰብ አለበት። በተለይ ወንዶች የሴቶችን ጉዳይ አንድም ጥያቄው እንዳይመጣ በማዘግየት ከመጣም እንዳይመለስ በኋላ በገመድ በመሳብ ሁለትም ደግሞ በማፈን ሦስትም ደግሞ ጥያቄውን አምጥተውት ሴቶች ታግለው የሆነ ፍሬያቸውን ሊበሉ ሲሉ ነጥቆ በመብላት። ኮኦፕት በማድረግ ወደ ራስህ ፍላጎት በመውሰድ በመጠምዘዝ ሂደት ኢትዮጵያ በጣም ትታወቃለች። አንደኛው ትልቁ የአብዮቶች ፕሮጀክት የ66 አብዮትም ሆነ 983 አብዮቶች ለሴቶች ምን ይዘው መጥተዋል የሚለው አሁንም ትልቅ አጠያቂ የሆነ ነገር ነው። ሌላው ቀርቶ ህገ መንግስቱን ያረቀቁ ሰዎች ራሳቸው በአደባባይ እንደሚናገሩት ሁሉ የሴቶች ጥያቄ አሁንም ብዙ ብዙ ሊሰራበት የሚገባ ነው። በህግ መልክ እንዲመጣ ራሱ ብዙ ጥረት አድርገዋል ሴቶች። ህግ መጥቶም ደግሞ ህግ በቂ የማይሆንበት ነገር አለ ሁልጊዜ ፖለቲካዊ መልስም ይፈልጋል። ስለዚህ ህግ ራሱ የፖለቲካ ጉዳይ ነው። ስለዚህ በዛ በዛ ረገድ ስታይ ብዙ ያልተመለሱ ነገሮች አሉ። ሴቶች ግን ትግል አላደረጉም ማለት አይደለም። ወንዶችስ ምንድን ነው ተሳትፎ ማድረግ ያለባቸው? ይሄ ማለት እኛ ከሴቶች ጋር አንድ ነን እንደው ጭቆናቸው ይገባኛል ብሎ አጉል መለፈፍ ሳይሆን ልዩነቱን በመረዳት ሴቷ የምትኖረው ኑሮ እኔ እናንተ አንኖርም። ጠዋት ከቤታችን ስንወጣ ወንድነታችን የሰጠን ታሪካዊ ጥቅም እንደ ሴት ልጨቁን ዛሬ ጠዋት ወጥ ባትልም ብለህ ባትታጠቅም ግን ወንድነት የሚሰጥ ጥቅም አለ። ማታም ወደ ቤት ስትሄድ ደረትህን ነፍተህ መቼም እኔ ደረት እንኳን የለኝም ግን እንዲህ እንዲህ እያልክ በነፃነት አምሽተህ ወደ ቤት ስትገባ፣ ሴቷ ባትፈራ እንኳን እንዳንተ ነው የምትራመደው ወደ ቤቷ ስትሄድ። እንደዚህ አይነት ትናንሽ ከሚመስሉ ጥቅሞች ብዙ ነገሮች አሉ። እንደገና የኢኮኖሚ ጥቅም፣ የትምህርት ጥቅም ዛሬ እኔ እናንተ እዚህ ጋር ቁጭ ብለን የምናወራው ሁለት ወንዶች በሴቶች ጉዳይ ራሱ ማውራታችን ራሱ ፖለቲካዊ እና ታሪካዊ ሁኔታ የፈጠረው ነው። ስለዚህ እነዚህን ሁኔታዎች በመረዳት እንዴት ነው ወንዶች ከሴቶች ትግል የምንማረው? ሴት ታጋዮችን ማዳመጥ መቻል አለብን። ምንድን ነው እያሉ ያሉት? አንዳንዴ የእነሱንም ጥያቄ እኛ ካላራመድን ብለን እንደው እናውቀዋለን ብለን እንሄዳለን እና እነሱ እነሱ ጥያቄዎች አሉ። የእኔ ጥናት በዋናነት የሚያተኩረው የኢትዮጵያ ሴት የኪነ ጥበብ ሰዎች በአብዮት ሰዓትና በአጼያዊ ስርዓቶች በተለይ በአምስቱ ዓመት የጣሊያን ወረራ ዘመን በኋላም ደግሞ በአጼ ኃይለስላሴ አጼያዊ ስርዓት ውስጥ እንዴት ነው የኖሩት፣ ምን አይነት ፈተና አልፈዋል፣ እነሱ ከትግል ውጭ ናቸው ወይ፣ ትግላቸው ምን ይመስል ነበረ፣ የሚሉትን ነገሮች ለማየት ነው የምሞክረው። ግን ይሄ ቅድም ካልኩ ከአጠቃላይ የስራ ተጾታ ወይም የጀንደር ጉዳዮች ጋር እጅግ የተገናኘ ነው። የጀንደርን ጉዳይ ስናነሳ በአብዛኛው ደግሞ የምንዘነጋው በእንግሊዝኛ ሴክሽዋሊቲ የምንለው የሴክሽዋሊቲ ፖለቲካ ወይም ደግሞ አላውቅም፣ እንዲህ ብለን መፍታት ከቻልን የወሲብ ፖለቲካ አውደተ ነው። አላውቅም የሴት ልጅ ወሲባዊ ሕይወት ይቆጣጠራል። መንግስት ግን አይነግርህም እሱን ሁሉ እየተቆጣጠረ እየተጠቀመ አሁንም ወንዶች ትርፍ ሊያተርፉበት ይሰራሉ። ስለ አብዮት ስናወራ የተማሪ ንቅናቄ ነው ብዙ ጊዜ መሀል ላይ የሚመጣው። እዛ ውስጥም ደግሞ ወንዶች ናቸው የሚመጡት። እውነቱን ለመናገር ፊት ለፊት ላይ ያሉት ወንዶች ምንም እንኳን በኋላ ላይ የሴቶችን ጥያቄ ያቀፉና ያራመዱ ወንዶች ቢኖሩ፣ ሴክሲስት የሆኑ ማለት ሴትን ጾታ ተጽዕኖ የሚያሳድሩ ጉልበተኞች የተማሪዎች መሪ ነበሩ። ስለ እነሱ አናወራም። ስለዚህ ይሄ ቀርነት ያለው ወይም ኢናዲኩዌት የሆነ የለውጥ ትግልና የነፃነት ናፍቆት ምንድን ነው ተብሎ መመርመር አለበት እና ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ ራሴን በመጠየቅ ሂደት ውስጥ ነው እችን ነገር ለመጻፍ የምሞክረው ጉዳይ ነው በያገባኛል። በዚህ መንፈስ፣ በዚህ ጥልቀት መውሰድ ራሱ አንድ ትልቅ እርምጃ ይመስለኛል። ምናልባት ብዙዎቻችን እንዳልከው የሴትን ጉዳይ ከመረዳቱ እናቶቻችን ናቸው ሴቶች ግን ከእናትና ከእህቶቻችን ሲያልፍ ወይ ከህይወት ተጋሪያችን ሲያልፍ አናየውም እና አሁን የምትላቸውን ጥያቄዎች ማንሳት ራሱ ሌላ አብዮት የሚጠይቅ ይመስላል። ስለ ታሪክ ደጋግመህ ታነሳለህ። አሁን ባነሳቸውም፣ ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሀሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንንም ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች፣ ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ለዛሬ ፋይዳ እንዲኖረው ትላንትም ያለፈበትን መንገድ የምናይበትን መነጽር ጠቀሜታ እንዲኖረው ከአለመግባባት ይልቅ መግባባት፣ አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፍት ምን አይነት ነገሮችን ትመለከታለ እስኪ አንዳንድ ሀሳቦችን እንፈልግ። እንግዳችንን ሱራፌል ወንድሙን እናመሰግናለን። አሁን የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰሎሞን አባተ ዲጂታል ዲሞክራሲ ደሞዛቸውን ሕዝብ የሚከፍላቸውን ሠራተኞችና ባለሥልጣናትን እንዲሁም መንግሥታትን የመፈተሻ፣ የመከታተያ፣ የመመርመሪያ አዲስ ዘዴ ሆነዋል። ዌብሳይቶች፣ የሞባይል ስልኮችና ሌሎች መገናኛ መሣሪያዎች፣ አፖች በመላ አፍሪካ ዜጎች በፖለቲካ ውስጥ ይበልጥ በቅርበት እንዲሳተፉ እያስቻሏቸው ነው። ደካማ አገልግሎቶች እንዲሻሻሉ ከመጠየቅ አንስቶ የሙስና አድራጎቶችን ሹክ እስከ ማለትና እስከ ማጋለጥ ይደርሳል። ያ ሰፊ ተሳትፎ በዕለት ተዕለት ሕይወት ውስጥም እንዲሁ ክፍያዎችን እንደ ወትሮ ገንዘብ በቦርሳ ተሸክሞ እየቆጠሩ ሳይሆን በኤሌክትሮኒክ መንገድ እስከ መፈጸም፣ ታክሲና ምግብን እስከ ማዘዝ ወዘተረፈ የአፍሪካ ዲጂታል አብዮት እየተንሰራፋ ነው። በኮሚዩኒኬሽንስ አማካሪዋ ታንዛኒያዊቱ ማሪያ ሳሩንጊ እምነት ብዙ ሰው የአኗኗሩን ሁኔታ ሲቀይር እያስተዋልን ነው። ሰዎች ለራሳቸው ሀብት ማፍራት፣ ስራ ማግኘት፣ እድሎችን መፍጠር እየቻሉ ነው። በፖለቲካው ውስጥም በጣም በተለየ ደረጃ እየተሳተፉ ነው። ሳሩንጊ ቼንጅ ታንዛኒያ የሚባለው የኢንተርኔት መድረክ መስራች ነች። ቼንጅ ታንዛኒያ ለውጥ ታንዛኒያ እንደማለት ነው። ይህ መድረክ ሲጀመር አንድ መደበኛ የሶሻል ሚዲያ ወይም የማኅበራዊ መገናኛ ሃሽታግ ነበር። ዛሬ ወደ ግዙፍ የኢንተርኔት ማኅበራዊ ንቅናቄነት አብጧል፣ ሰፍቷል፣ ተንሰራፍቷል። እጅግ የበዙ ፊርማዎችና የተነሳሽነት ቃሎች፣ አዳዲስ ሐሳቦች የሚስተናገዱባቸው የደህንነት ጥበቃ ካሜራዎች በየአውቶቡስ ማቆሚያው እንዲኖሩ የሚጠይቁ፣ ኅብረተሰቡ የታንዛኒያን የባሕር ዳርቻዎች እንዲያጸዳ የሚያነሳሱ ጥሪዎችና መልእክቶች የሚንሸራሸሩባቸው ዌብሳይትና አፕ ናቸው ቼንጅ ታንዛኒያ ዛሬ። ድሮ ሰዎች በየመንገዱ ዳር እየተቀመጡ ስለ ፖለቲካው እንዲሁም እርስ በራሳቸው ይነጋገሩ ነበር። ዛሬ ግን ተጽዕኖ ፈጣሪና ሳዳሪ ሆነዋል። በማኅበራዊ መገናኛ መድረኮች የሰው ድምጾች ዛሬ ጎልተው ይሰማሉ። ዩጋንዳ ውስጥ ዮጌራ የሚባለው ዌብሳይት ዜጎች ስለሚቀርቡላቸው አገልግሎቶች እንዲነጋገሩ፣ ጥራት ስለሌላቸው አገልግሎቶች ቅሬታዎችን መግለጽ እንዲችሉ፣ የሙስና አድራጎት ሲፈጸም ባዩ ጊዜ የደወል ጥሪ እንዲያሰሙና እንዲያጋልጡ ያደረገ ሰፊ የተሳትፎ መድረክ ከፍቷል። ዮጌራ ማለት ተናገር ማለት ነው። የኬንያው ዛሌንዶ ዌብሳይት አርበኛ ማለት ነው፣ በስዋሂሊ አፍ። አይኖች ከሀገሪቱ ፓርላማ ላይ እንዳይነቀሉ ለማድረግ እየሠራ ነው። የፖለቲከኞችን ማንነት፣ የሕይወታቸውን ታሪክ፣ የገንዘብ አወጣጣቸውን እየተከታተለ ያሳውቃል። የዜጎችን መብቶችም ያሳውቃል፣ ይተነትናል። ይሁን እንጂ እነዚህ የፖለቲካ ተሳትፎን የሚያሰፉ መድረኮች ጠለፋና ማሳደድ አላጣቸውም ትላለች የቼኝ ታንዛኒያዋ መሥራችና መሪ ማሪያ ሳሩንጊ። መንግስታት የኢንተርኔቱን ዓለም የቻሉትን ያህል ለመቆጣጠር ሲጥሩ እያየንን። ባለፈው ዓመት ማክሌንስ ሜሎ ታንዛኒያ ውስጥ ክስ ተከፍቶበታል። ማክሌንስ ሜሎ ሙስናና ጥፋቶችን የሚያጋልጥ ጃሚ ፎረምስ የሚባል ዌብሳይት መሥራች ነው። ሜሎ የተከሰሰው የዌብሳይትህን ተጠቃሚዎች ማንነት የሚገልጽ መረጃ አልሰጠህም ተብሎ ነው። የታንዛኒያ የኢንተርኔት ላይ ወንጀሎች ሕግ ያንን ያዛል። ሜሎ የሚናገረው በኪስዋሂሊ ነው። የዋስትና መብት እንዲከበርለት አቤት ብሎ ጥያቄው በዳኛ ከተሰማ በኋላ ሲናገር እርሱም ሆነ ደጋፊዎቹ የመንግሥቱ ወይም የዳኞች ወይም የፖሊስ ኃይሎች ተቃዋሚ እንዳልሆኑ አመልክቷል። የሚቃወሙት ግን ያንን የኢንተርኔት ላይ ወንጀሎች ድንጋጌ መሆኑን ይገልጻል። ሜሎ ሕዝብን የሚያፍን የሚጨቁን ድንጋጌ ነው ባይናቸው ሜሎና ደጋፊዎቹ። በሌላ በኩል ደግሞ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑ የሀገሪቱ አካባቢዎች መንግስቱን የሚቃወሙ እንቅስቃሴዎች በዚህ ዓመት አጋማሽ አካባቢ ከተስተዋሉ በኋላ ባለሥልጣናቱ የኢንተርኔት አገልግሎት ለሚሊዮኖች እንዳይደርስ አድርገዋል። የአፍሪካ መንግሥታት የሕዝቦቻቸውን የፖለቲካ ተቃውሞዎች ለማፈን ኢንተርኔትን መዝጋት ወይም ማቋረጥን እንደ ዘዴና ፈሊጥ ደጋግመው እየተጠቀሙበት መሆኑን ፈረንሳይ የሚገኘው ድንበር የለሽ ኢንተርኔት የሚባለው ተሟጋች ቡድን ይናገራል። እናመሰግናለን ሰሎሞን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሁለት የቻይና ዜጎችና የቻይና የሆኑ ሁለት ይዞታዎች በሕግ የተከለከለውን የሰሜን ኮሪያ ተምዘግዛጊ የሚሳይል ፕሮግራምን በገንዘብ በመርዳታቸው የዩናይትድ ስቴትስ የገንዘብ ሚኒስቴር እርምጃ የወሰደባቸው መሆኑ ተገልጧል። የውጭ ንብረቶች መቆጣጠሪያ ቢሮ እንዳስታወቀው ማዕቀብ የተጣለባቸው ሁለቱ ቻይናውያን ዜጎች ሱ ወይ እና ሊሆንግሪ ሲሆኑ ቀደም ባለ ስምምነት መሰረት የሰሜን ኮሪያን የኑክሌር ፕሮግራም በገንዘብ ለመደጎም ውለታ ያደረጉ ናቸው። በተጨማሪም የሚኒስቴሩ መስሪያ ቤት በዩናይትድ ስቴትስ የአገር ውስጥ ደንብ ቁጥር ሦስት አንዳንድ መሠረት የቻይናውን ዶንግዶንግ ባንክ ዋናው የገንዘብ አስተላላፊና አጽጂ ተጠርጣሪ አድርጎ ፈርጆታል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ኙቺን በሰጡት ጋዜጣዊ መግለጫ ሲናገሩ የዶንዶንግ ባንክ ሰሜን ኮሪያ በዩናይትድ ስቴትስና በዓለም አቀፍ የገንዘብ ይዞታና ስርዓቶች እንዲሁም በሰሜን ኮሪያው የኒኩሌር ፕሮግራሞች ላይ እጇን እንድታስገባ ሁኔታዎችን አመቻችተዋል ብለዋል። ዩናይትድ ስቴትስ ለእንዲህ ዓይነቱ እርምጃ ትዕግሥት እንደሌላት የተናገሩት የገንዘብ ሚኒስትሩ ከእንግዲህ ይህ ባንክ በቀጥታም ይሁን በተዘዋዋሪ በውጭ አገር ባንኮች አማካኝነት በዩናይትድ ስቴትስ የገንዘብ አሰራር ውስጥ ምንም መንገድ እንዳይኖረው የዩናይትድ ስቴትስ ባንኮች ሁኔታዎችን ሊቆጣጠሩ ይገባል ብለዋል። ዩናይትድ ስቴትስ በዚህ እርምጃዋ ቻይናን ኢላማ የማድረግ እቅድ የላትም ይላሉ ሚኒስትሩ ምኖችን። ፕሬዚዳንት ዶናልድ ትራምፕ እና የቻይናው ፕሬዚዳንት ዢ ጂንፒንግ ሰሜን ኮሪያን በሚመለከት ሰፊ ውይይት ማካሄዳቸው ይታወቃል። የቻይናን ጥረቶች የምታደንቀው ዩናይትድ ስቴትስ ወደፊትም በጋራ ጉዳዮች ዙሪያ አብራ ለመስራት እንደምትወድ ሚኒስቴሩ ተናግረዋል። ዳሩ ግን ከሰሜን ኮሪያ ጋር በምንሰራበት ጊዜ የሚከሰተውን አደጋ እግምት ውስጥ በማስገባት እርምጃ እየወሰድን ነውም ብለዋል። የገንዘቡን አቅጣጫ በመከተል የገንዘብ ቅጣት ይወስደናል የሚሉት ሚኒስትሩ ምኖችን የሰሜን ኮሪያ ጥረት በፍጹም ቸል ሊባልና በትዕግሥት ሊታይም ወይም ሊታለፍ አይገባም። ሰሜን ኮሪያን ለማጎልበት የሚያደርጉ ኃይሎች ላይም ይላለን ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የተከበራ ግጅታችን ሊጠናቀቅ ጥቂት ደቂቃ አጠር ያሉ መረጃዎችን እናካፍላችሁ። እስቲ ከታሪክ ጥቂት ስና ልክ የዛሬ ሰላሳ ዛሬ 1977 ዓ ም ላይቭ ኤድን ዊምብሌ ስታዲየም ላይ እና ፊላዴል ኤፍ ኬ ስታዲየም ላይ በአንድ ጊዜ በአንድ ሰዓት ዘዘጋጀ ዊ አር ደ ወርልድ ሙዚቃ በዓለም ገናና ድምፃውያን ሙዚቀኞች የጥበብ ሰዎች በዓለም ዙሪያ በሚሆኑ ራዲዮ ጣቢያዎች ባ የጥበቦቹ ሰዎች ያን ለከበደው የኢትዮጵያ ረሃብ ማስታገሻ 25 ሚሊዮን ዶላር መሰብሰብ ቻሉ። ዛሬ በወጣ የኢትዮጵያ ብሔራዊ ባንክ የምንዛሪ መረጃ መሰረት አንድ የዩናይትድ ስቴትስ ዶላር 23 ብር ከ10 መንዝሯል። የመሸጫ ዋጋ 23 ብር 1 ሳንቲም ነው። ሰፊ ባንክ ኤንቢኢ ጂኦቪ ዛሬዎችን ማግኘት ይቻላል። ሜል ድፍድፍ ዘይት ዛሬ 245 ዶላር ከ4074 ብር ከ2 ሳንቲም ማለት ነው። የወርቅ ዋጋ 1 ግራም 39 ዶላር ከ17 ብር ከ8 ሳንቲም ማለት ነው። ጂ ኤጀንሲ ትንበያ መሰረት ነገ አራተኛ ዓመተ ምህረት አዲስ አበባ ዝናባማ ትሆናለች። ሙቀቷ ከፍተኛው 21፣ ዝቅተኛው 12 ዲግሪ ሴልሽስ ይሆናል። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 43 ዲግሪ ሴልሽስ፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 11 ዲግሪ ሴልሽስ ነው የሚሆነው የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዛሬ ያወጣው መረጃ ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ የሶስት ቀናት ትንበያና ከ18 የተለያዩ ግዛቶች ጣቢያዎች የወጡ ዝርዝሮችን ይዟል። የተከበራችሁ አድማጮች እንግዲህ ጥቂት ደቂቃዎች ቀሩ ዝግጅታችን ሊጠናቀቅ። ሙዚቃን ጋብዝ እና እንሰናበት። ቆንጅት መቼ ነው በዮሴፍ ገብሬ። በእኛ በኩል ሰላም፣ በደህና እደሩ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። አብራችሁን ስለ ቆያችሁ እናመሰግናለን። ጤና ይስጥልኝ። Oh, oh, oh.

În ei conștiu, și vien, înscrian cielul nor, în la giz îșcut el, în și o Zero.